የህወሓት ፖለቲካ አመራርና የትግራይ ወታደራዊ አመራር ስብሰባ ከተቀመጡ ሳምንት ደፍኗል። እስከ ዛሬው ውይይት ስለተደረሰ ስምምነት ግን ይፋዊ መረጃ አልተሰጠም። ትላንት አመሻሽ ላይ በአንድ የግል ጋዜጠኛ ማኅበራዊ ድረገጽ የወጣው ሰበር መረጃ ግን ብዙዎችን እያወዛገበ ነው። ሰበር ዜናው ህወሀት ስብሰባውን 23 የካቢኔ አባላት ያሉት የሽግግር መንግሥት ማቋቋሙንና ከእነዚህ 14ቱ ከህወሀት መሆናቸውን ይገልጻል። ዜናው ከተሰራጨ ከጥቂት ደቂቃዎች በኋላ የህወሀት ከፍተኛ አመራሮች አቶ ጌታቸው ረዳና ፕሮፌሰር ክንደያ ገብረ ሕይወት የትግራይ ህዝብ ደህንነትን በተመለከተ ለውጥ እንደሚያስፈልግ መግባባት ላይ ቢደረስም የተደረገ ሹምሽር የለም በማለት አስተባብለዋል። ይህን መሰረት አድርገን የተለያዩ የትግራይ የፖለቲካ ፓርቲ አመራሮችና አንድ የፖለቲካ አራማጅ አነጋግረናል። አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ። በአሁኑ ሰዓት ህወሀት የራሱ ስብሰባ እያካሄደ ነው። እንዲሁም የወታደራዊ መሪዎችም የተሳተፉበት ነው ተብለዋል። ይሄ የራሳቸው ጉዳይ እንጂ የሽግግር መንግስት የሚመለከት አይደለም። ምክንያቱም እንደዛ ከሆነ የሚመለከታቸው ህጋዊ የሚባሉ ፓርቲዎች መሳተፍ ነበረባቸው። የሽግግር መንግስት የሚቋቋም ከሆነ የፌዴራል መንግስት እና የፕሪቶሪያ ውድ የፈረመው አካል በተስማሙበት መሰረት ሌሎች ፓርቲዎችም ስብሰባ አካሄደው አሳታፊ የሆነ የሽግግር መንግስት ይመሰረታል ነው የሚለው ስምምነቱ። ውሀት ግን ቤት ዘግታ ነው ራሷ እየተነጋገረች ያለችው እና ይሄ ትርጉም ያለው ስብሰባ አይደለም። ዋና ጽህፈት ቤቱ ጄኔቫ ያደረገው የአጋዚያን ሀበሻ ህብረት አስተባባሪ ዶክተር አረጋዊ መብራህቶም ተከታዩን አስተያየት ሰጥቷል። ከመጀመሪያው እኛ ያለን አቋም ቲፒኤልፍ በህግ የማይገዛ በውይይት የማያምን ለብቻው ብቻ በስልጣን እንዲኖር የሚፈልግ የጥቅምና የቤተሰብ ስብስብ ነው ብለን የምናምነው እና ይህንን ህጋዊ ያልሆነ በህግ የማይገዛ ለራሱ ጥቅምና ለራሱ ለቡድኑ ጥቅም የሚሯሯጥ የስልጣን ነጋዴ ኃይል በስልጣን ላይ እንዲቀጥል እንጂ ሌላ ሰላማዊ የሆነ አካሄድ ለህዝብ ነ አገር የሚጠቅም የሽግግር መንግስት ለማቋቋም ዝግጁ እንዳልሆነ የሚያረጋግጥልን ብዙ ብዙ ነገሮች አለው ማለት። ስለዚህ አሁንም የሚያደርገው ያለው የተያዘ ዋናው ስራ ምንድን ነው? ወደ ህዝብን የማጨበር ህዝብን የማታለልና ቀስ በቀስ ደግሞ እሱን ተቃራኒ የሆነ ኃይሎችን የማስወገድ አሁንም ወደዛ ነው እየሄድ ያለው እንጂ ጭራሽ ይህንን ኃይል ችግር መንግስት ያቋቁማል በደቡብ አፍሪካ ላይ ባለው ስምምነት በዛ ይገዛል የሚልም እምነትም ተስፋም ጭራሽ የለንም። በእኛ አመለካከት ማለት በፕሪቶሪያ ውል መሰረት የፌዴራል መንግስትና ህወሀት የተቃዋሚ ፓርቲዎችን ያካተተ ጊዜያዊ መንግስት ማቋቋም ሲገባው ዋህት ብቻውን ተሰብስቦ የሚያመጣው ለውጥ እንደሌለ የገለጹት የታላቋ ትግራይ ባይቶና የቁጥጥር ኮሚሽን ሊቀመንበር አቶ ዮሴፍ ኃይለስላሴም ተከታዩን አክሏል። የፕሪቶሪያ ውሉ ምንድነው የሚለው ተቃዋሚ ፓርቲዎች ያሉበት እና የፌዴራል መንግስት እና ህወሀት ሆነው የሽግግር መንግስት ያቋቁማሉ ነው የሚለው። አሁን እዚህ እየተደረገ ያለው ግን ምን እያደረጉ እንዳለ ራሱ ግራ ገብቶናል እና አሁን ስብሰባ ላይ ነው ያሉት አቶ ጌታቸው የጻፈውን አይቸው ነበረ። ያው ቁምና እንሸውዳቸው አይነት ነገር ነው እንጂ እየተደረገ ያለው ነገር እየተደረገ ለውጥ ለውጥ ስብሰባ እያደረግን ነው ቢሆንም ግን የተቋቋመ ነገር የለም እያሉ ነው። ይሄ ግን ድብብቆች ነው እና ህዝቡ ከመከራ እንዳይወጣ አሁን ብሎ የሚያደርጉት ያለው ነገር ነው። ስለዚህ ትክክልም አይደለም። በለመደው መንገድ እየሄደ ነው ያለው ማለት ነው። በመቀሌ ዩኒቨርሲቲ አስተማሪና በማህበራዊ መገናኛ ብዙኃን የፖለቲካ አራማጅነታቸው የሚታወቁት አተሸዊት በበኩላቸው በቃ ትልቁ ስጋት የሚፈጥርብህ ነገር እንደ አንድ ትግራዋይ ሆነህ ስታስበው አሁን ቤት ሰው እየመከረ ያለው ህወሀት ብቻ ነው፣ ዊች ሚንስ ሊያስተጋግሩን እያስተላሉ እነሱ ተወያይቶ በሚያመጡት መፍትሄ ነው ማለት ነው። አሁን ትግራይ ውስጥ የሚንቀሳቀሱ ሰባዊ ፓርቲዎች አብዛኛዎቹ አቃቸዋለ፣ በቅርብ ምንም አይዲያ የላቸውም። ስለዚህ አንድ ፖለቲካ ፓርቲ ተሰብስቦ በር ዘግቶ ተወያይቶ የሚያመጣው መፍትሄ እንዴት ነው ዘላቂ ሊሆን የሚችለው ብለህ ትጠይቃለህ። የፈለገ ተአምረኛ መፍትሄ ይዘ ቢመጡ ሊሰራ አይችልም። ምክንያቱም አሁን ያለንበት ሁኔታ አይደለምና ፖለቲካ ፓርቲዎች ማህበረሰቡ በሆነ መንገድ አሳትፈህ አወያይተህ ሁሉንም ያስማማ ሁሉንም የሚገዛ መፍትሄ ይዘ መምጣት ነው የሚኖርበት። ስለዚህ ውጤቱ ብቻ ሳይሆን አፕሮቹ ራሱ አካሄዱ ራሱ በጣም የተሳሳተና ስጋት ውስጥ የሚጥል ነው። ሁሉም አስተያየት ሰጪዎች ህወሀት እንደ ከዚህ ሲያዳሙ ጥልቅ ተሃድሶ አካሄጃ ያለው በሚል አሁንም የሽግግር ሂደቱን በበላይነት ለመምራት ከሞከረ አደጋው የከፋ ነው ብለዋል።